አቶ ሽሞን ሰሎሞን ጤና ይስጥልኝ እንደምን አመሹ? ጤና ይስጥልኝ አቶ ሰሎሞን። አሁን የደወልኩሎት ኩሎት ትናንትና ቴል አቪቭ ላይ ተፈጥሯል የተባለ ችግርን አስመልክቶ ነበር እና ሁኔታው እንዴት እንደተፈጠረ እስኪ ንገሩኝ። ትናንትና የነበረ ሰላማዊ ሰልፍ ተቀጣይ ማለት ነው በነበረው በፊትም ትልቁ ሰላማዊ ሰልፍ የነበረ የዛሬ ወር አካባቢ የነበረው ማለት ነው አዎ እና እሱ ተቀጣይ ማለት ነው። አሁን ምንድን ነው በዚህ ጊዜ ያው ሰላማዊ ሰልፍ የሚያደርጉት የተለያዩ ግሩፖች ነው ያሉ ኔትወርክ፣ በተለያዩ ሰዎች ስለሆኑ እያንዳንዶቹ ያው እስከ መፍትሄ እስከምንቀበል ሰላማዊ ሰልፍ ማቆም የለብንም የሚብል ሀሳብ አለ ሌላ ሀሳብ ደግሞ ያው ትልቅ ሰላማዊ ሰልፍ ተደርገዋል እና ጊዜ ንስጣ መንግስት ንስት ምክንያቱም ፕራይም ሚኒስትር ቢንያሚን ነታንያው ከዛን ጊዜ ጀምሮ እስካሁን ድረስ የሚኒስትሮች ኮሚቴ ልዩ ኮሚቴ ተቋቁመው ፕራይም ሚኒስተሩ ቸርመን ሆነው ያው ሁለት ጊዜ ስብሰባ ነበረ እና ሌሎቹ ምን ይላሉ ጊዜ ንስጥ እና ከዛ የኛ ፍላጎት ካልተሞላ እንደገና ማድረግ አለን ምን በሚል እና ትናንትና በዚህ ምክንያት የሆነ ሰላማ ሰልፍ በቴል አቪቭ ተካሂዶ ነበር የትናንትናው ሰልፍ አዘጋጆች እንደሚሉት ኢትዮጵያ እስራኤላዊ ዳማስ ፓካዳ ከተደበደበ ወዲህ አንድ ወር ሙሉ ጠብቀናል እና እስካሁን ድረስ በዚህ ድብደባ ላይ የተሳተፉ ወታደሮች አልተጠየቁም ለፍርድ አልቀረቡም ጠቅላይ ሚኒስትሩና የፖሊስ ኮሚሽነሩ ይህንን ቃል ቢሰጡም እና በዚህ ምክንያት ነው ከዚህ በኋላ ልንታገስ አንችልም ለዚህ ነው ግፊት ለማሳደር ነው ነው የሚሉት እርስዎ ምንድን ነው ያለው አቋም በዚህ ጉዳይ ላይ እኔ በዚህ ጠለቅ ብያቀዋለሁ። ምክንያቱም በፖሊስ ውስጥ ከኮሚሽነሩ ጋር ትንሽ ኮሚቴ አለ፣ ከእኔ እዛ ውስጥ አለው። ምንድን ነው ያኔ ወታደሩ ወንጀለኛ፣ ወታደሩ ፖሊስ የመጣ እሱ በእርግጥ ከፖሊስ ተባረዋል። ይሄ መቶ በመቶ የታወቀ ነው። ተባረዋል ከስራ ዳማስ ፓካዳን የደበደቡት ማለት ናቸው። አዎ ወጥተዋል። ሁለቱም ናቸው የተባረሩት። ፖሊስ ሁለት ናቸው። አንደኛው ፖሊስ ነው ምድብ ፖሊስ የሚሰራ ነው። ያኛው ደግሞ ቮለንቲር ነው፣ ፖሊስ ውስጥ አብሮ ነው ነውና እኛ የምንለው ምንድን ነው ወንጀል ወንጀል ነው ይሄ የተደረገ ምክንያት፣ ፖሊሱ ብቻ ሳይሆን ያኔም መባረር አለበት። ያው በእርግጥ ያንም ተባረዋል፣ ምክንያቱም ቮለንቲር ነው የነበረ በበጎ ፈቃድ የሚሰራ ስለሆነ ወጥተዋል። ግን እኛ የምንለው ምንድን ነው እኛ በእርግጥ ቀላል አደለም። የኛ ጥያቄ የምንለው ምንኛ ምንድን ነው ከስራ ብቻ መውጣት ሳይሆን በፍርድ ቤትም በሲቪል ፍርድ ቤትም በወንጀልነት ማቅረብ አለበት ነው የምንለው። ምክንያቱም ይሄ የስራ ጉዳይ አደለም። ይሄ ክሪሚናል ነው፣ ራሱ የቻለ ክሪሚናል ነው እና ወንጀል ስለሆነ ስራ ብቻ መውጣት ሳይሆን እሱም ቀላል አደለም። ግን እሱ ብቻ ሳይሆን በፍርድ ቤትም መቅረብ አለበት እንደዚህ ወንጀል በቀላል አናልፈውም በሚል ነው የምንቀጥለው ያለን አሁን አቶ ሽሞን እንግዲህ ይሄ ነገር ከተፈጸመ አንድ ወር ያህል ሆኖታል እና ጥያቄዎቹም የሚሉት ብዙ ጊዜ ተጓቷል ነው የሚሉት ጉዳዩ እርስዎ በግል ሀሳቦ ይሄ ነገር ጊዜውን ጠብቆ እየሄደ ነው ያለው ወይስ ይበልጥ መፋጠን አለበት የሚል ሀሳብ አለሁት አንደኛ ሁለተኛ የትናንትናውን ሰላማዊ ሰልፍ ከሚደግፉት መካከል ነዎት ወይስ ይቆይ ከሚሉት መካከል ነዎት እኔ በአጠቃላይ ያው እኔ ይህን ሰላማዊ ሰልፍ መቀጠል አለበት፣ ግን በእውቀት ብናደርገው በኃላፊነት ብናደርገው ጥሩ ነበር። ምክንያቱም ከሚኒስትሮች ጋር ስትነጋገሩ፣ ከፕራይም ሚኒስትር ስትነጋገር፣ በትላልቅ ነገሮች ስትነጋገር በአንድ ሁለት ቀን ወይም በሳምንት የሚለወጥ አይደለም። ውሳኔውም ዝም ብሎ እንደ ዲክታቶር ፕራይም ሚኒስትር ይሄን ይሁን ብሎ የሚወስነው ነው አይደለም። ውሳኔ ተወስኖ በኮሚቴዎቹም ጸድቆ ባጆትም ተገኝቶ ብዙ ነገር የሚደረግ ስለሆነ እኔም ጠለቅ ብዬ ስራው ስለማውቀው ያው ፓርላማ አባል ነበርኩ እስከ ሁለት ወር በፊት እና ይሄ ፕሮሴስ ስለሚወስድ ትንሽ መቆየት አለብን። ምክንያቱም ሰላማዊ ሰልፍ ለራሱ አላማ አደለም። ሰላማዊ ሰልፍ ያው ቱል ነው እና ከሰላማዊ ሰልፍ ድምጻችን፣ አዎ ሰላማዊ ሰልፍ ድምጻችን ካሰማን በኋላ ዋና ነገሩ ቁጭ ብለን ተወያይተን ብንነጋገር ይሻላል ነው የምለው። ግን ዋና ነገሩ ምንድን ነው፣ አቶ ሰሎሞን፣ እኛ የምንለው ምንድን ነው? የፖሊስ ብቻ አይደለም፣ ይሄ ፖሊስ የሆነበት ይሄ ትሪገር ነው። ችግሩ ግን ብዙ ችግር ነው ያለ። ባጠቃላይ አሁን ለምሳሌ የፖሊሱ ወንጀል ስናየው ይሄ የፖሊስ የትዕዛዝ ችግር አይደለም፣ የትምህርት ችግር ነው። ፖሊሶቹ ወደ ወታደር ሲመጡ ወደ ፖሊስ ሲመጡ አዲሶች ሲመጡ ምን አይነት ስለ ባህል ስለ ኢትዮጵያዊ ባህል ስለታሪኩ ስለባህሉ ምን አይነት ትምህርት ይወስዳሉ? ሀያ ስምንት ወታ ሺ ፖሊሶቹ በሙሉ ከታች ጀምሮ እስከ ላይ ትምህርት ይወስዳሉ ወይስ አይወስዱም የሚል አሁን የሚደረገው ምንድን ነው? ይሄ ሁሉ ትምህርት እንዲወስዱ እስካሁን የተከፈቱ ወንጀለኞች ለኢትዮጵያዎች እንደ አዲስ እንዲከፈት ፖሊሶቹ የወንጀል በኢትዮጵያውያን እስራኤላውያን ላይ ተከፍተው የነበሩ የወንጀል ክሶችን ማለት ሆነው ቀደም ብለው ሁሉ እንዲከፈት ሁሉ ተቀበዋል። ግን እሱ ብቻ ሳይሆን ያ የሚኒስትሮች ኮሚቴ ያልኩት በቀደም እንዲያውም እሁድ ነው የነበረ ባለፈው እሁድ አሁን ነውና፣ እኛ አሁን የምንነጋገረው ምንድን ነው በጤና በኩል በትምህርት በኩል በስራ በኩል በአካዳሚክ ትምህርት በኩል በፖሊስ በኩል በሁሉ ይሄ ትሪገር አድርገን እኛ ወደ ላይ አውጥተን ስለ ሁሉ ችግራችን ነው የምንለው ያለን እና ሰላማዊ ሰልፍ አሁን ለምሳሌ በሚቀጥለው ብዙ ሰዎች ነው ያለን። ኮሚቴዎችም ለራሳችንም አቋቁመናል። በተለያዩ ኢትዮጵያዎችም በሙላችን ይሄ የሆነ ኮሚቴ ያለ ትልቅ ኮሚቴ፣ ሳብ ኮሚቴዎች አድርገን ደግሞ እያንዳንዱ የትምህርት ኮሚቴ፣ የፖሊስ ኮሚቴ፣ የወታደር ኮሚቴ አድርገን በቀላል አይደለም የያዝ ነው ይህን የሆነበትን ችግር አውጥተን በደንብ ወደ ሌሎችም እንድንወጣ ነው ሀሳባችን። አቶ ሽሞን፣ ለነገሩ እነዚህን ድብደባ ላይ ተሳትፈው የነበሩ ፖሊሶች የመንግስትን ክስ ከመጠበቅ ይልቅ የኢትዮጵያ እስራኤላውያኑ ማህበረሰብ ራሱ ሊከሳቸው አይችልም እንዴ? ወይም ደግሞ ድብደባው የተፈጸመበት ዳማስ ፓካዳ ራሱ ክሱን ሊከፍት አይችልም እንዴ? ይቻላል፣ ይቻላል፣ በደንብ ይቻላል። እንዲያውም የኢትዮጵያዎች ኦፊስ አለ፣ የቮሎንቲር ሆኖ እንደ ኤንጂኦ የጠበቃዎች ብቻ አለ። ግን እኛ የምንፈልገው ምንድን ነው? ይሄ በመንግስት መሆን አለበት እንዲታወቅ፣ መንግስቱ እንዲያውቀው እና ይሄ የኢትዮጵያው ችግር ብቻ ሳይሆን የህብረተሰቡ ችግር በመንግስት ጀምሮ መሆን አለበት የሚል በሚል ምክንያት ነው። እኔ የምደግፈው ይሄን በመንግስት እንዲሆን የምደግፈው ይሄ ታዋቂነት እንዲነበርበት እና በሁሉ በትልቅ ሀሳብ እንዲያዝ በሚል ነው እንጂ በግል መክሰስም ይቻላል የትም ጊዜ። ሌላው የትናንትናው ሰልፍ ሲጠራ የሰልፉ አዘጋጅ የነበሩት ኢንባር ቦጋለን የቴልአቪቭ ፖሊስ አነጋግረዋቸው ነበር በስልክ። እና ሲያነጋግሯቸው ይሄ የአመፅ መንገድ ነው ፍቃድ የተሰጠው አይደለም እና ሌሎችም ብዙ ነገሮችን ነግረዋቸዋል የፖሊስ ኮሚሽነሯ እርስዎ ሲመለከቱት ከዚህ ከሁከት ከአመፅ ከትጥቅ ጋር የታጠቁ ሰዎችና ጽንፈኞች እነዚህን ሰልፎች ሊጠቀሙባቸው እየተዘጋጁ ነው ብለውም ተናግረው ነበረ እርስዎ ምንድን ነው የሚያስቡት ስለዚህ ክስና ወንጀ እንትን ነው መጀመሪያ ነገር ያው ሰላማዊ ሰልፍ ሲደረግ በዲሞክራሲያዊ ሀገር በአሜሪካም በሌላም በኢሮፕም በሁሉ ስብሰባ፣ ሰላማዊ ሰልፍ ሲደረግ እንትን ፍቃድ ይቀበላል። ያው በአብዛኛው ሰላማዊ ሰልፍ ሲደረግ መንግስትም ፖሊሶችም ይፈቅዳሉ። ግን ይሄ ቴልአቪቭ ትናንትና የተደረገበት ስብሰባ ያው ሴንተሩ ነው። ይሄ በጣም በጣም ሴንተር ነው። ያው ሴንተር ኦፍ ላይፍ ኦፍ ቴልአቪቭ ነው እዛ እና በአጋጣሚ ሆኖ በዛን ቀን ደግሞ የተለያዩ ዝግጅዎች ነበሩ። የተለያዩ የኢንፎርሜሽን ሌላ እንትን ፖሊሶቹ በሙሉ ይሄ ታዕሊም በሌላ ምክንያት ተይዞ የነበረ ፕሮግራም ነው እና ታዕሊም አለ፣ በዚህ ብዙ የሴኪሪቲ ችግር አለ እና ይሄ ሰላማዊ ሰልፍ በሌላ ቀን ይደረግ። ምክንያቱም ዝግጅታችንን እኛ ለሴኪሪቲ ታዕሊም በቀደም ብሎ የተያዘ አለ ተብሎ በዚህ ምክንያት ትንሽ እንትን ግጭት ነበረ ግን እኔም የምለው የምፈልገው ለማለት የምፈልገው ዋና ነገሩ ፍቃድ ባይኖርም ባለፈውም አልነበረም ዛሬም አልነበረም ትናንትናም አልነበረም ፍቃድ ግን አዎ ኢምባር ቦጋለም ያሉት ይሄንኑ ነው ህመሜን የሚደርስብኝን በደል ለመግለጽ ማንንም ፍቃድ መጠየቅ የለብኝም ነበር ያሏቸው ለፖሊስ ኮሚሽነሯ ግን ፖሊሶቹም በእውነት ፖሊሶቹም በእኛ ኢትዮጵያዎች ሲባል ለየት ያለ ሴንስቲቭ ቢሄቪየር አለ እንጂ ሌሎችም ቢሆኑ ኑሮ አሁን እስራኤሎች ወይም አረቦች ሌሎቹም ቢሆኑ ኑሮ በኃይል ሁሉ ሊበተን ነበር። እናቃቸዋለን። ምን እንደሚደረግ እናቃለን። እዚህ ሀገር እናንተ ላይ የተሻለ ነው፣ እናንተ ላይ የተሻለ ነው። ግን ሴንስቲቭ ስለሆነ ግን ብዙ ብዙ ሀሳብ ይደረጋል። እኔም እኔም ለኮሚሽነሩ ለሌሎችን በስልክ በተቻላቸው መጠን ይሄ ችግር እንዳይኖር ምናምን ብለን ተነጋግረን እንትን ብለናል ግን በአጠቃላዩ ችግር አለ። ችግሩም በውይይት እያደረግን መፍትሄ እንዲደረግበት እኔ በበኩሌ በስብሰባዎቹ ስሳተፍ ያው እስራኤል ውስጥ ሰላሳ አምስት ዓመቴ ነው እና ከሌላ ካለፈው ለየት ያለ ፕሮግራም የምናደርገው ይሄ ሜዦር ያለበት ፕሮግራም ነው ብዬ ነው እኔ የምናገረው። ባጀት አላነሰም፣ ፕሮግራሞቹ አላነሱም ብዙ ብዙ እንዲያውም ባጀቱ ብ- ብ- ስለ ባጀቱ ብንናገር አታምኑም ስንት ስንት ትኩረት እንደሚደረግ በኢትዮጵያዎች ግን ውጤት የለውም። ብዙ ባጀት አለ ግን አሰራሩ በተግባር ላይ ብዙ አይታይም በሚል ሀሳብ ነው እና ለየት ያለበትን ምክንያት አሁን በውይይቱ ምንድን ነው በእኔ በኩል በእኔ ስትራቴጂ ምንድን ነው ሀው ሀው ዊ ዶይንግ ድ ፕሮግራምስ ኢን ድ ፊልድ ነው እና ሜዦር ያለበት ለየት ያለ ማድረግ አለብን ብለን ብዙ ብዙ ስብሰባዎች ነው የምናደርገው በእግዚአብሔር እርዳታ ደግሞ ተስፋ አለን። በዚህ ጊዜ ለውጥ እንዲደረግ ተስፋ አለን። አቶ ሽሞን መቼም አንድ ጊዜ ካነሱት አይቀር ይሄ የበጀትን ጉዳይ እርስ የክኔሴቱ ወይም የፓርላማው አባል ነበሩ እንዳሉት ከዛሬ ሁለት ወር አካባቢ አሁን በቀደሙ ምርጫ እስከ ተካሄደበት ጊዜ ድረስ እና የመንግስቱን በጀት የመንግስቱን እንቅስቃሴ በቅርብ የሚያውቁ ሰው ነዎት እና ለመሆኑ ለኢትዮጵያ እስራኤላውያን ምን ያህል ትኩረት ነው የሚሰጠው? እስቲ ይሄን ንገሩኝ። በቁጥር የሚያውቁት ካለ ምን ያህል በጀት ይመደባል? ትኩረቱ ትኩረቱ ብዙ ነው። አሁን ለምሳሌ አዲስ ገቢዎች ኢትዮጵያዎች፣ አሁን የሚመጡ ቀደም ብሎ እስካሁን ድረስ የሚመጡ አንድ አመት፣ እንደ ኦብዘርቬሽን ሴንተር እዛ ውስጥ ሁለት አመትም ሶስት አመት የሚሆን የቤት የምግብ ደሞዛቸው በሙሉ ሲደረግ በመንግስት ነው የሚያዝ። እንደገና ደግሞ ቤት ሲገዙ ዘጠና ፐርሰንት ከቤቱ ያው ጊፍት ነው የመንግስት ጊፍት ነው። እንደገና ደግሞ ወታደሮ ወታደሮች ሲወጡ ደግሞ ወደ ትምህርት ቤት ቢኤ ወይም ኤም ኤ ወይም ዶክተራት ሲማሩ ደግሞ በነፃ ነው። እንደገና ደግሞ በወጣቶች እዚህ ሀገር የተወለዱ በቤት መግዛት የሚያስቸግራቸው፣ ምክንያቱም ወላጆች ለመርዳት ስለማይችሉ የተለያዩ ረዳቶች ይደረጋሉ። ግን ይሄ አይበቃም ነው የምንለው። እኛ በገንዘብ ሊነግሩኝ ይችላሉ፣ ስንት በዶላር ከቻሉ ወይም ደግሞ በሌላ ምንዛሪ ከቻሉ ስንት በዓመት ይመደባል የኢትዮጵያ ወይም ቤተ እስራኤላውያን ኢትዮጵያውያንን በኅብረተሰብ ውስጥ ለመቀላቀል እና ራሳቸው እንዲችሉ ለማድረግ እና የተሟላ እስራኤላዊ ዜጋ እንዲሆኑ ለማድረግ አዎ እንትን እኔ በእውነት ዝም ብዬ ቁጥሩን ለመጥራት አልፈልግም። ሌላ ቀን አስቤ ግምገማ አድርጌ ማቅረቡ ይሻላል። ግን ብዙ ነው በየኦፊሱ በትምህርት ሚኒስቴር የቤቶችን ጉዳይ የትምህርትን ጉዳይ የስራ ጉዳይ በወታደር ውስጥ የሚቀበሉ ብዙ ነው። ግን ይሄ እስካሁን ድረስ ሰብስቤ በዶላር እንትን ለማድረግ ጊዜ ይወስዳል። ዝም ብዬ በግምት ይቅርታ አድርግልኝ፣ በግምት እንትን ለማለትም ትንሽ ቅር ይለኛል። እሺ፣ አቶ ሽሞን ይህን ጥያቄ ይዤ በሌላ ጊዜ አናግሮታለሁኝ። አሁን ወደዚህ ወደ ሰልፉ ጉዳይ ልመለስና የፖሊስ ኮሚሽነሯ የቴልአቪቭ ፖሊስ ኮሚሽነርና ፖሊስ በአጠቃላይ ላይ በሚያወጧቸው ሰሞኑን መግለጫዎች ከእነዚህ ሰልፎች ጀርባ ወይም ሰልፎቹ መሀል ተደባልቀው የታጠቁ ኃይሎች መሳሪያ የያዙ ኃይሎች ሁከት የሚፈጥሩ ኃይሎች ሊጠቀሙባቸው ነው አሉ። እዛ ውስጥ አብረዋቸው እያሉ ነው እና ሊሆን ይችላል ወይ እንደዚህ አይነት ሁኔታ ሊጠቀሙ መሳሪያ ሳይሆን በዚህ ሰላማዊ ሰልፍ ውስጥ በኢትዮጵያዎች ውስጥ ሌሎች ግሩፖች ኢትዮጵያዎች ያልሆኑ አናርኪስት የሆኑ እየገቡ ትንሽ ችግር ይፈጥራሉ። ይሄ የታወቀ ነው። እያንዳንዶቹም አሁን ለምሳሌ ዛሬ ዛሬ ሰላማዊ ሰልፍ ከመካሄዱ በፊት ከትናንትና ወዲያ አንድ ኢትዮ ሰው በፌስቡክ ሁሉ እንስበር እንግደል የሚል በጣም በጣም በጣም ፉኮራ በፌስቡክ ጽፎ፣ ፖሊሶቹም በጣም እንትን ወደ ጭንቅ ስላስገባቸው ዛሬ ተይዞ ወደ ፖሊስ ገብተዋል። ምክንያቱም ሰላማዊ ሰልፍ ሳይሆን እሱ የጻፈው ስናየው ያው በጦርነት ግደሉ፣ ምቱ፣ ስበሩ ያ ሲቪል የሚሆን መኪናዎች ቢሆን ምናምን ብሎ ስለጻፈ ያው እንደምናውቀው በኤሌክትሮኒክ እንትን የፖሊሶቹ ዛሬ ተይዘዋል። እና መሳሪያ ሳይሆን የነፍስ መግዳት ምናምን ሳይሆን አናርኪሶች ግሩፖች ከኢትዮጵያዎችም አሉ አልፎ አልፎ በብዛት ግን አናርኪስት የሆኑ ግሩፖች ከኢትዮጵያዎች ውጭ እዛ ውስጥ እየገቡ ሰላማዊ ሰልፉም ያው ወደ ቫይለንስ እንዲገባ የሚያተኩሩም አሉ። ዛሬ ተያዘ በፌስቡክ እነዚያን መግለጫዎች አውጥቶ ያሉኝ ኢትዮጵያ እስራኤላዊ ነው ነው ግን ይቅርታ ብለዋል። እሱ ስም አልጻፈም። ዝም ብሎ በሌላ ስም ነው የጻፈው። አሁን ተይዞ ቃለ መጠይቅ ሲደረግለት ያው ግማሹ አምንበታለሁ፣ ሰላማዊ ሰልፍ እንዲሆን አምንበታለሁ ግን ሌላ ግን በጨዋታ ነው የጻፍኩት ምቱ ምናምን የሚለውን በጨዋታ ነው ይቅርታ ጠይቃለሁ ብሎ ያው ይቅርታ ጠይቀዋል። ምርመራ ተደርጎላት ወደ ቤቱ ተመልሷል። እስቲ አንድ ጥያቄ ልጨምር። ደግሞ ከእነዚህ ተቃውሞዎች መካከል ከረጅም ጊዜ ጀምሮ ከቆዩ ተቃውሞዎች መካከል አንደኛው የሚነሳው ጉዳይ እስራኤል ውስጥ በተቋም ደረጃ በመንግስት ደረጃ ስር የሰደደ ከላይ እስከታች ድረስ በመዋቅር ደረጃ ያለ ዘረኝነት አለ የሚል ቅሬታ ይሰማል፣ ክስ ይሰማል። ምን ያህል እውነት ነው ይሄ? አቶ ይሄ በጭራሽ የማይሆንና የማይገመት ነገር ነው። ምክንያቱም ዋና ችግራችን በእስራኤል እንደዚህ ቢሆን ኑሮ ቀላል መሆን ነበረበት። ምክንያቱም በመንግስት ዲክሎሬሽን በግልጽ ዘረኝነት ያለ ቢሆን ኑሮ ቀላል ነበረ። በግልጽ ላይሆንም ይችላል፣ በግልጽ ላይሆንም ይችላል፣ በስውር ሊሆን ይችላል። ግን ተቋማዊ መዋቅር ሊኖረው ይችላል። በጭራሽ በመንግስት አይደለም፣ በግለሰቦች ናቸው። ይሄ ነው ችግሩ። በዚህ ምክንያት ነው ፕራይም ሚኒስትሩ ያው ፕራይም ሚኒስትር በወር ውስጥ ሁለት ጊዜ ስብሰባ የሚያደርገው ይኸውል ከእናንተ ጋር ከእኛ ጋር እኛ ጋ እኛ ብቻ ሳንሆን ያው ሚኒስተር ኮሚ- በአሜሪካ ምን እንደሆነ አላውቅም፣ ግን የሚኒስተሮች ኮሚ- ልዩ ኮሚቴ ተብሎ ፕራይም ሚኒስተሩ ቸርመን ሆኖ ከሱ በታች አምስት ሚኒስተሮች፣ ሪልቫንት ሚኒስተሮች ባለፈው ያቋቋሙት ማለት ነው። ባለፈው ያቋቋሙት እና ከዛም በኋላ ሁለት ጊዜ ባለፈው ስለወታደሮች ወታደሮች ወታደሮች ይቅርታ ፖሊሶቹም ባለፈው ወር የሰሩት እና ፕሮግራሞች ያቀረቡት ገልጸው ስብሰባ ግምገማ ተደርጎ ወደ ስራ ይወጣሉ። በሚቀጥለው ወር ደግሞ ሌላ ቀጠሮ ተይዘነው በትምህርት በኩል በሚቀጥለው ደግሞ ስለ ቤቶች በኩል እንዲያውም በጥሩ ሁኔታ ያው ሚኒስትሩ ስናየው በቃ ጂውሽ እስራኤሎች፣ እኛ በዘረኝነት የተሰቃየን በሂስትሪ በሙሉ እኛ እዚህ ሀገር እንደዚህ መሆን የለበትም በሚል ነው። አሁን ችግሩ ምንድን ነው? የተለያዩ ሰዎች፣ ችግር ያላቸው ሰዎች፣ ክሪሚናል የሆኑ ሰዎች ናቸው። ይሄ ማወቅ አለብን፣ አቶ ሰሎሞን። ይሄ ፖሊሱ እንደዛ ያደረገ ይሄ ዝም ብሎ ኢዲኦሎጊያ ወይም ደግሞ የተማረ ያወቀ አይደለም። ዝም ብሎ ክሪሚናል ነው። የፖሊስ ልብስ ይልበስ እንጂ ክሪሚናል፣ ያልተማረ ደደብ ሰው ስለሆነ ይሄን ነው የእስራኤሎቹም ፈረንጆቹም እኛም በአንድ ላይ የምናደርገው ምንድን ነው። እነዚህ ሰዎች የእስራኤል ተወካዮች አይደሉም፣ ደደቦች ናቸው፣ ያልተማሩ ናቸው፣ ዘረኝነት ያላቸው ሰዎች እነኚህ። ሰዎች ሁላችን በአንድ ላይ ክሪሚናል አድርገን ከውጭ ማውጣት አለብን የሚል ሀሳብ ነው እንጂ በመንግስት አይደለም። በመንግስትማ በትምህርትም ሆነ በወታደርም ሆነ በፖሊስ ውስጥ የሚሆኑ ኃላፊዎች አሉ። ኢትዮጵያዎች በወታደር እኔ ራሴ ሜጆር ነኝ። በወታደሩ ውስጥ ሻለቃ ነው ነው እና ብዙ የወጣለ፣ ግን አልፎ አልፎ ፖሊሶቹ እንደዚህም በስራ በኩልም በትምህርት አስተማሪ አልፎ አልፎም አይጠፉም። እና እኛ ደግሞ ራሳችን ቀና አድርገን ማለፍ የለብንም በሚል ነው የምንታገል ያለን። ለነገሩ ፕሬዚደንት ኤቪሊንም የዛሬ ወር አካባቢ እንደዚሁ በተፈጠረው ሁኔታ በጣም መቆጣታቸውን እና ማዘናቸውን ተናግረው ነበር ለጠቅላይ ሚኒስትሩ ሌላ ትክክል ነው ትክክል። ለመሆኑ ይሄ ችግር መቼ መፍትሄ ያገኛል ብለው ያስባሉ አቶ ሽሞን? ያው ጊዜ እኔ እንደሚመስለኝ ይህን ዝረኝነት በያገሩ ያለ ነው፣ በሁሉ ሀገር፣ በኢትዮጵያም፣ በአሜሪካም በያገሩ ያለበት ነው። ግን ዋና ነገሩ ምንድን ነው? ምን አይነት ሪስፖን፣ ምን አይነት ስራ፣ ምን አይነት ፕሮግራሞች እና እኔ እንደሚመስለኝ እንደያዝ ነው ከሆነ በወታደርም ሆነ በትምህርትም ሆነ በትምህርትም እኔ አሁን ለምሳሌ በዚህ ትምህርት ነው መጨረሻው ላይ መፍትሄ የሚገኝ ብዬ ስለማምን ፓርላማ የወጣሁበት ምክንያት ወደ ትምህርት ቤት ስራዬን እንድመለስ ነው። አሁን ትልቅ ሀዳር ትምህርት ቤት ሺህ የሚሆኑ ተማሪ ያሉበትን ዋና ኃላፊ ሁኜ ስራ እዛ ነው የምጀምረው። አሁን ዳይሬክተር እና ዳይሬክተር ሁኜ እዛ ከነሱ አስር ፐርሰንት የሚሆኑ ኢትዮጵያዎች ናቸው፣ ዘጠና ፐርሰንት የሚሆኑ ራሻዎች፣ ሌሎችም ፈረንጆች ናቸው እና እኔ አምናለሁ በትምህርት በጥሩ ትምህርት ይሄን ዘረኝነት ይወገዳል ብዬ ነው የማምነው። ጊዜ ይወስዳል። ለጊዜው ግን በህግ የተለያዩ ህግጎች እና በተለያዩ አሁን ለምሳሌ እንደተደረገው ለምሳሌ በፖሊሱ ወዲያውኑ ወጥቶ ወደ ወንጀል ቢቀርብ እና ትልቅ ቅጣት እንዲቀበል በዚህም ሊያሰጋ ይችላል። እና ጊዜ ይወስዳል፣ ግን እኛም አናርፍም። ለመሆኑ እነዚህ ሰልፎች ይቀጥላሉ ብለው ያስባሉ? የትናንትናዎቹን አይነቶች። እርሶስ ምንድን ነው መልእክቶ? ምንድን ነው የእርስዎ አቋም? እኔ አሁን ለምሳሌ እስከሚቀጥለው ወር ፕሮግራም አለ የፖሊሶቹ። ባለፈው እሁድ ለፕራይም ሚኒስተር ፕሮግራም አቅርበዋል። እና እኛ ያልን ምንድን ነው የእኛ ደግሞ የኢትዮጵያዎች ኮሚቴ የሚከታተል ኮሚቴ ይቋቋማል ብለን ተነጋግረናል። ይሄ እና ይሄ ያደረግ ነው። ለምንድን ነው ያው ፕሮግራም ተደርጎ እኛ ደግሞ በፕሮግራሙ እንዲቀጥልና በተግባር እንዲውል ይኸው መፍትሔም በአይን የምናየው ነገር እንዲሆንና ይህም ካልተሟላ ዝም ብሎ ፕሮግራም ወጥቶ ምንም ካልጠቀመ ምንም ለውጥ ካላመጣ ሰላማዊ ሰላም በይበልጥም ሊወጣ ይችላል። ይሄ እርግጠኛ ነኝ፣ እኔም እደግፈዋለሁ። ይህን ከሆነ ለመሆኑ አሁን ምን እየሰሩ ነው? ከክኔሴት ከወጡ በኋላ የሚቀጥለውን ስራውን እስከሚጀምሩ ባሉበት ሰዓት ምን እያደረጉ ነው አቶ ሽሞን ሰለሞን? የመጀመሪያ የአፍሪካ ኢዝራኤል ቼምበር እዛ አባል ነኝ። የንግድ ነው የንግድ ነው። በአጠቃላይ ግን የመንግስት ነው። መንግስት የተያያዘ ነው እስራኤል መንግስት ቼምበሩ እና ይሄ በዛ ውስጥ አለሁበት። እንደገና ደግሞ ዋና ሥራዬ የምወደው ሥራዬ በትምህርት ነው። ይሄ የጄኔራል ዲሬክተር ሲልቨር ቪሌጅ የሚባል በደቡብ እስራኤል አለ። አሜሪካዊ ጁዊሽ ነው ሲልቨር አባ ሂሌል ሲልቨር አሜሪካዊ ነው። ጉግል ቢያደርጉ ይታያል። እዛ ነው ዋና ስራዬ ትምህርት ነው። ሀይስኩል ነው። በሺህ ዘጠኝ መቶ ሀምሳ ስድስት ነው የተቋቋመ። ለምን ያህል ጊዜ በክኔሴቱ ውስጥ አገልግለዋል እርስዎ? ፊት የሶስት ሚኒስትሮች አማካሪ ነበርኩ። የሶስት የትምህርት ሚኒስትሮች አማካሪ ሆኖ የሶስት ሚኒስትሮች ሰርቼ ነበር እዛ ውስጥ ግን የፓርላማ አባል ሁኜ ግን ሁለት አመት ነው የነበርኩት። ከሁለት ዓመት በኋላ በውይይት በስምምነት ይሄ ለእኔ አይደለም ወደ ተግባር ስራ መመለስ አለብኝ ብዬ ከምርጫው በፊት ከኛ ቸርመን ውይይት አድርገን ያው እንደምናውቀው ያው የሻቲድ ፓርቲ ከመስራቲዎች ከመ አሞንግ ደ ፋውንደርስ ነን እቀጥላለሁ፣ እዛ ግን ዋና አላማ የወጣሁበት ወደ ተግባር ስራ ያው፣ ህይወቴን በሙሉ በስራ በተግባር ስራ ነው እንትን ያደርኩት። ትንሽ እንትን ብሎኛል እዛ ምን ለመናገር ብቻ። ያው እንደምናውቀው ሰማንያ ሰማንያ ፐርሰንት ቶክ ነው። እዛ ብዙ ቶክ ነው ፓርላማ ውስጥ እና እንደ ሁሉ ፓርላማ ነው እንደ ሁሉ ፓርላማ ነው። ህግ መውጣት ነው ዋና ስራ ዋና ስራ መነጋገር ነው። የፓርላማ ስራው ቶክ ነው እና ህግ መደንገግ ነው። ስንት መደንገግ ይቻላል? እኔ ሶስት ሁለት የሚሆኑ አውጥቻለሁ ድንጋጌዎች፣ ግን ለእኔ አልተሰማማኝም። ወደ ተግባር ስራ ለመውጣት ለመግባት ከዛ ወጥቻለሁ። ሚኒስተር ካልሆንክ ሚኒስተር፣ ያው ባጀት አለ፣ ኃላፊነት አለ፣ ብዙ ለውጥ ማድረግ ትችላለህ። ሚኒስተር አስፈጻሚ አካል ውስጥ ሲሆኑ እና ህግ አውጭ ውስጥ ሲሆኑ አንድ አይደለም፣ ያለ አንድ አይደለም፣ አንድ አይደለም። በእግዚአብሔር እርዳታ ስትራቴጂ ለወደፊቱ ዋና ዓላማው ያው ሚኒስቴር ለመሆን ነው። ሚኒስቴር ለመሆን ደግሞ ፓርላማ ውስጥ ሳይሆን ወጥተህ ጥሩ ስራ በተግባር የሚውል ሰው የሚያውቀውን ትልቅ ደረጃ አድርገህ ደግሞ በመመለስም ይቻላል እና ፕሮግራሙ ለወደፊቱ ብዙ ነው። ህልም ህልም ብዙ ነው። የትምህርት ሚኒስትር ለመሆን ነው የሚያስቡት? እኔ ይሄ ነው ህልሜ፣ ትምህርት ሚኒስትር መሆን። እስቲ ስለ ሻቴድ ፓርቲ ትንሽ ንገሩኝ። ምንድን ነው ይሄ ፓርቲ? መቼ ነው ያቋቋማችሁት? ያው የሳቲድ ፓርቲ የተቋቋመ በሁለት ሺ አስራ ሁለት ነው። የዛሬ ሶስት አመት ማለት ነው። ያው እና ምርጫው በሁለት ሺ አስራ ሶስት ነው የነበረ። በሁለት ሺ አስራ አምስት ደግሞ ምርጫ እንደገና አሁን ተካሂደዋል። እኛ አዲሶች ነን። የእኛ ይዞታ የሚድል ክላስ እና ሎው ክላስ የሚል ነው። በቤት በኩል የኑሮ የሰላማዊ ፒስ እንዲሆን ባለመካከለኛ ገቢ እና ባለ ዝቅተኛ ገቢ ቤተሰቦችን ማለት ነው፣ የእነሱን ህይወት ማሻሻል። አዎ እና አሁን እኛ የምንለው ምንድን ነው? አንድ ሰው እዚህ ስራ ሰርቶ ጥሩ ኑሮ እንዲኖር። ይሄ እስራኤል ውስጥ ያለበት ችግር ምንድን ነው? እየሰራ ስራ እየሰራ ድህነት ድነት ማለት ያው በጭንንቅ ኑሮ አሁን ለምሳሌ በተጣበበ ሁኔታ ማለት ነው። አሁን ለምሳሌ በአሜሪካ ደስም ሳለሪ አግኝተህ ጥሩ ኑሮ ነው የምትኖረው። እዚህ ሀገር ሳለሪውም ከፍ ያለ ቢሆንም የኑሮ ውድ ስላለ ሁሉ ጊዜ ችግር ስለሆነ እኛ የምንለው ይሄ በሌላ በኩል ያው የታወቀ ነው። ምክንያቱም አሜሪካም እስከዚህ ለመድረሳቸው ያው ከሁለት መቶ አመት፣ ሶስት መቶ አመት በኋላ ነው። እኛም አምሳ ስድስት አመት ነው። ልክ እንደ መጀመሪያ ነው ነውና አዲስ አይደለንም። አምሳ ስድሳ አምስት ስድሳ አመት አልፈዋል። እንደገና ሲስተሙ መቀየር አለበት። ዌ አር ኖት ሰርቫይቨርስ ኤኒሞር የሚል ብዙ ጥያቄ የሚጠየቃል። አሁን ለምሳሌ የመኪና በኩል ስና አሁን ሳላይ ታክሱ ስትወስደው ዳብል ነው። በአምሳ ሺህ የሚመጣ መኪና በመቶ ሺህ ነው የሚሸጥ። እና ይህን ሁሉ ሲስተሙ መቀየር አለብን። ይሄንኖት ሰርቫይቨርስ የሚኖር አገሩ ተቋቁመዋል። አገሩ ወደ ትልቅ ደረጃ ደርሰዋል። ወደ ምዕራባውያን የሚወዳደር አገር ነው። እና እኛ ትንሽ ኑሮውን መቀነስ አለብን። ህዝቡ በጥሩ ሁኔታ እንዲኖር የሚል አጀንዳ ነው ያለ። ደግሞ በአብዛኛው ምናልባት እንደዚህ አይነቱ ያልተመጣጠነ ኑሮ ወይም በድህነት የመኖር ሁኔታ ተጋላጭ የሚሆነው ቤተ እስራኤላዊው ይመስለኛል። አዎ፣ ምክንያቱም ያው ኦቪየስ ነው እኛ ነው መጀመሪያ በእስራኤል ውስጥ ያው እንደምናውቀው አዲስ ገቢዎች ነው ሁሉም ነገር የሚሰሩ እዚህ ሀገር እና በየጊዜው አዲስ ገቢ የሚመጣ በድህንነት ይገኛል። ምክንያቱም ከመጀመሪያ ከዜሮ ነው የሚጀምረው እና ራሻዎችም፣ ኢትዮጵያዎችም፣ አረቦችም ይሄ ኦልትራ ኦርቶዶክስ ሲሆን እነዚህ ናቸው የምንገኝ በታች ግን ወጣቶች ስታያቸው ደግሞ ጥሩ ስራ የሰሩ ወታደርን በጥሩ ደረጃ ሰርተው ትምህርት ጨርሰው ኑሯቸው እያሻሸሉ ይሄዳሉ። ግን እውነት ነው ከሎው ክላስ የሚባል እኛ ነው ታች ያለን። አቶ ሽሞን ሰሎሞን ለጊዜው እና ለሰጡኝ ማብራሪያ በጣም አመሰግናለሁኝ። በአድማጮቻችን ስም እኔም በጣም አመሰግናለሁ አቶ ሰሎሞን።